ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። ድምፃዊ፣ የግጥምና ዜማ ደራሲና የሲቪል መብቶች አንቂ የነበረው ሀጫሉ ሁንዴሳ የሰላሳዎቹን እድሜውን እንኳ ሲያጋምስ ጁን 22 2020 ወይም ሰኔ 22 2012 በሰው እጅ ተገሎ ህይወቱ አልፏል። መልካምና ትላላቅ ተግባራትን ካወነው ያለፉ ሰዎች ስም ደምቆ ከመቃብር በላይ መዋሉ እውነት ነውና ግራፊክ ዲዛይነር የዜማና ግጥም ደራሲ፣ ድምፃዊና የሰብአዊ መብቶች ተሟጓች በመላው አፍሪካ የሚውለበለበው የአፍሪካ ህብረት አርማ ዲዛይነር ያደሳ ቦጂያ የተሰናዳ የፊታችን ጁን 18 ለሙት ዓመት ዝክረ መታሰቢያው በስሙ ሃጫሉ የሚል የሙዚቃ ሥራ ለህዝብ ይቀርባል። የዚህን የሙዚቃ ሥራ ዓላማዎችን አስመልክቶ ድምፃዊ ያደሳ ለኤስቢኤስ አማርኛ ሲያስረዳ እንዲህ ብሏል። አመሰግናለሁ ስለትታይ እድል በእውነት ሁል ጊዜ እናንተ ጋር መምጣት በጣም ደስ የሚለኝ። ሙዚቃው ሁለት ዋና ዋና አላማዎች አሉት። አንደኛው ይህ ወጣት በእውነቱ ከእድሜው በላይ በጣም ብዙ ትላልቅ ነገሮችን ያደረገ በሀገራችን ውስጥ ትልቅ ዝናን ከማትረፍ ውጭ ዓለም አቀፍ ደረጃ በጣም ትልቅ አሻራ የተወ ወጣት በመሆኑና በጣም አስፈላጊና ብዙ ነገር ስራ በሚሰራበት እድሜ ላይ በመቀጠፉ ምክንያት የተሰማኝን ሀዘንና እንደዚሁም ደግሞ ሕይወቱን ለማስታወስም የተደረገ ሙዚቃ ነው። ሁለተኛውና ዋናው ነገር የአቃሉ አሟሟት እንደ ማንኛውም ሰው የናቸራል አሟሟት እንዳልሆነ እናውቃለን። ተገድሎ ነው የሞተው። የተገደለበት ሁኔታ በጣም አሰቃቂና በጣም የሚያስከፋ ሁኔታ የተገደለው ሁላችንም እስከዛሬ ያቆሰለ ወታችን በሽታ የተ ነገር ነው። ነገር ግን ከሱ ሞት በኋላ አገሪቷ ውስጥ ትልቅ ተርኒንግ ፖይንት ምንላቸው ሀገሪቷ ወደ ኦሮሚያ ውስጥ ትልቅ ለውጥ እያየን ነው። ያ ደግሞ ራሱ ዘፈኑ ላይ ከሄደክ በኋላ ምን ሀፕን እንዳደረገ የሚል ለሱም ዘገባ ጭምር ነው አርቲስትነቴ ንግግር የማደረገው ማለት ነው። ምክንያቱም እሱ ከሄደ በኋላ ብዙ የታሰሩ ሰዎች አሉ። እሱ ከሄደ በኋላ በኦሮሞ ውስጥ እና በኢትዮጵያ መንግስት ጋር የኦሮሞ መንግስት መብቶች የሚከራከሩ ነበሩ ሰዎች በሙሉ ታፍነው ተይዘው እስር ቤት ገብተው ተከሰው እየማቀሱ እያሉ እና እናውቃለን። እሱ ከሞተ በኋላ አንዳንድ መጥፎ ስም የተሰጣቸው ክልሎች፣ ቦታዎች አሉ። በዛም ሁኔታ የተነሳውን ጦርነትም ግጭትም እናውቃለን። እንደዚሁም የተከሰሱት ሰዎች በሱ የተከሰሱት ሰዎች ራሳቸው ምን ያህል እውነትና መጥፎ ወንጀለኞች ናቸው የሚለውን እነዚህ ነገሮች በሙሉ እንትን ለማለት እና ሁለተኛ ነገር ደግሞ ሕይወቱ እስካሁን ድረስ ገዳው ያልተገኘልበት እስከመሆኑ ድረስ እኛ በተለይ በውጭ ሀገር የምንኖር እና መናገር መብት ላለን ሰዎች ኢትዮጵያ ውስጥ ያሉ የወዳጆች እና ቤተሰቦች መናገር የማይችሏቸውን ነገሮች አውጥተን እንድናገር የሚል ነው። ሰላ ስለሰሙ ማለት ነው። አጫሉ ባጭር የህይወት ዘመኑ ውስጥ ትቷቸው ያለፋቸው አሻራዎቹ ምንድን ናቸው? አጫሉ ሲታሰብ በዋነኛነት የሚታሰቡ ነገሮች ምንድን ናቸው? ምን ትቶ አልፏል? ዘፈኑ ራሱ አጫሉ ጠፍቶ አልጠፋም ምስሉ ወይም አጫሉ ሞቶ አልሞተም ገድሉ ነው የሚለው ዘፈኑ በኦሮሞኛ ላይ ወይም ዱተ ረክስ ጫሌ አሚኒ ብየት እና ያ ምንድን ነው የሚያሳየው? አንደኛ ይሄ ወጣት የተወልን አሻራ ዘረ ውስጣችንን የማይፋቅ እና በጣም አንገታችንን አዘቅዝቀን በነበርንበት ችግር ላይ በነበርንበት ጊዜ ከመጀመሪያው ጀምሮ የተዋቸው ሙዚቃዎች የሚናገራቸው የነበሩ ነገሮች በሙሉ በህዝብ ልብ ውስጥ የቀረ እና ትልቅ ንክትቶ የሄደ ነገር ነው። እኔ አሁን በጣም ወዶ ዘፈን አለ። አሁን ዋይን ኬኛ የሚል ዘፈን ነው ፊልሙ ላይ ያወጣው። እዛ ላይ አሁን የሚናገርባቸው ነገሮች አሉ። አሁን ሁላችን የምናየው ነው የእኛ ነገር፣ እኛ ብንተወውም እሱ ነው። በአሁኑ ሰዓት ሁላችንም የኢትዮጵያ ጉዳይ አንገል ግቦ ለመስተን ሀገር ቤት ውስጥ እየተደረገ ያለው አሁን በትግራይ በኩል እየተደረገ ያለው ሞትና ግድያ፣ የሰዎች መራብ፣ በኦሮሚያ በኩል ያሉ እየሞቱ ያሉ ሰዎች ሁኔታ፣ እንደዚሁም የታሰሩ የፖለቲከኞች ሁኔታ፣ በቃ ሀገሮች ውስጥ ያሉ ነገሮች በሙሉ እንቅልፍ ነስቶን ያለበት ምክንያት ቴሌፎኖቹ በትክክል ነው የነግረን የነበረና ይገልጻቸው የነበሩ ነገሮች ናቸው። ሁለተኛ ነገር ደግሞ አንድ አርቲስት የተከፍቱ ሰዎችን እንዲመቻቸው ማድረግ የተመቻቸው ሰዎች ደግሞ እንዳይመቻቸው ጥያቄ በማንሳት አንካምፈርትብል ማድረግ ስራ ስለሆነ ያንን ስራ ደግሞ በትክክል የሰራ አርቲስት እኔም አቀው ኢትዮጵያ ውስጥ ከመጡና ከኦሮሚያ ውስጥ ከፈለቁ ውስጥ በጣም ብዙ አርቲስቶች ጎበዞች ቢኖሩም እንደሱ አይነት አሻራ የተወና ጠንካራ የሆነ መሰጃ ያሳለፈ በዛም ምክንያት ህይወቱን ያጣ ሰው ስለሆነ ለሱ ያለን ውለታና ለሱ ያለን ክብር የተለየ ነው የሚለው ነት ያለኝ ነው። ቅድም የፍትህ ጉዳይ አንስተዋል። እስካሁንም ድረስ በገዳዮቹ ላይ እርምጃ ለመወሰድና ፍትህ አለማግኘት በተለይ አንተ በዚህ በሙዚቃ ዓለም ውስጥ ብቻ የተወሰንክ ሳይሆን በጥበብ ስራዎች፣ በተለያዩ ዘርፎች ውስጥ ያለበት፣ ከዛም ውጪ ከሰብአዊ መብቶች አኳያ እንደዚሁ ተከራካሪ ተሟጋች ነ ፍትህንስ ከማስገኘቱ አኳያ በሙዚቃ ስራዎቹ ባሻገር በሰብአዊ መብቶች አክቲቪስትነት ምን የምታከናውናቸው ነገሮች ይኖራሉ? ያ ፍትህ አጫሉ አርኪ የሆነ ፍትህ ተገኝቷል ተብሎ እረፍት እስከሚሰጥ ድረስ ነ ለመናገር ስራው ራሱ የዛ ምልክት ነው። እረፍት ላልሰጠኝም ጭምር ነው። በእውነት በጣም አድካሚ ነው ሙዚቃ መስራት። ሙዚቃውን ከመስራት ጀርባ ደግሞ ሌሎች የሚሰሩ ሙዚቃውን ማቅራጭ፣ ማታተም፣ ቪዲዮ መስራት ምናምን እንቅልፍ በጣም የሚነሱ እና በጣም ብዙ ገንዘብ እና ልከብ የሚጠይቁ ናቸው። ግን ያንን የማረገው ምክንያቱም የአጫሉ ደም ፈስቶ ምንም አይነት ፍትህ እንዳላገኘ እርግጠኛ በመሆንም ጭምር ነው። ለምሳሌ አጫሉ ገዳይ ተብሎ በመንግስት የተነገረውና እስር ቤት የገባው ሰው አብረውት የነበሩ ሰዎችና ከመንግስት ጋር ግንኙነት የነበራት በአሁኑ ጊዜ የተፈታ የት እንዳለች ማታወቅ ሰው አለች ነገሩ ላይ ተገቢ ጥያቄና ምርመራ ሳይደረግ ማለት ነው። በጣም ብዙ ውስጣችን የቀሩ የሚያሳምሙ የእሱንን ግድያ መልክ ሊሰጡ ያልቻሉ ነገሮች እንዳሉ እናውቃለን። ይሄ ደግሞ ኢትዮጵያ ውስጥ በምኖርበት ጊዜ እኔ ራሴ በራሴ በፋምል እንደዚህ አይነት ወንጀል ተሰርቶ ገዳዮች ያልተያዙበት ሁኔታዎች እናውቃለን። ግን መሆን ያለበት ነገር ምንድን ነው? ይህን ለዚህ ልጅ የምናሰማው ጩኸት ለሱ ብቻ ሳይሆን፣ በአጠቃላይ በዛች ምድር ላይ እየኖሩ መብታቸውን የራሳቸውን ቋንቋ ተናግረው የራሳቸውን ባህል በመከተላቸው ብቻ ለመከሰስ እንደሌለባቸው የሚያሳይ ነው። ምክንያቱም ያጫሉ ከመገደሉ በፊት በሰጣቸው ኢንተርቪዎች ላይ በጣም ብዙ ጥርስ እንደተነከሰበት እና በጣም ብዙ ምናባት መገደል አለበት የሚሉ ሰዎች ሶስት ያደርጉ ሰዎች እንደነበሩ እና በጣም በግልጽ ያስፈራሩት እንደነበረ ያየነው ነው። ከእንደገና ደግሞ ወደ ቤቱን ሲሄድ በመኪና ውስጥ አስቆ እንደደበደቡት እንደነበረ ቪዲዮ ለቆ ያሳየን ራሱ ነው እና እነዚህን ነገሮች እያየን፣ ፍትህ አለመሰጠቱን እያየን፣ ምክርኛ ነገር አለመደጉን እያየን ጀስት ሰዎችን እየቀበርን ማለፍ የለብንም። የእሱ ሞት ትልቅ ሲምቦሊክ የሆነ ሞት እስከመሆኑ ድረስ እስከ መጨረሻው ድረስ ገዳዎቹ በትክክል እንዲያዙ በሱ ላይ የደረሱ ወንጀሎች ትህ እንዲያገኙ ከመጮ ወደ ዋና ያው ሙዚቃውን የምሰራውበት ዋና ምክንያት ከዛ አንጻር ነው እንጂ ከሌላ አንጻር አለ። በዚሁ በሙዚቃ ስንኝ ቋጠሮዎች ውስጥ አጫሉ ጠፍቶ አልጠፋም ምስሉ አጫሉ ሞቶ አልሞተም ገድሉ የሚል ስንኝ ቋጠሮዎች አሉት። በእርግጥ በዚህ መታሰቢያነቱን ዘክረሃል። በአንተ በኩል ይሄም ለሱ አንድ ትልቅ ቋሚ ትልቅ ስጦታ ነው። በተለይ ድምፃዊ ለሆነ ሰው፣ የሙዚቃ ሰው በሙዚቃ ስራ እንደዚሁ ክብር ሲቸረው ትልቅ አጫሉ አድናቂዎች እና ቤተሰብ ዘመድ አዝማዶችስ በዚህ አጋጣሚ መልእክትህ ምን ይሆናል? በዝክረ የተሰበሰበ ዋዜማ ረት መናገር ምን ያህል ከባድ ሀዘን ሊኖሩ እንደሚችሉ ምን ያህል አሳዛኝ ነገር ሊገጥማቸው እንደሚችል አውቃለሁ። ህመማቸው፣ ጭንቀታቸው ይሰማኛል። ግን አጫሉ ዝም ብሎ ያለፈ ሰው አደለም እና ያጫሉ ጠፍቷል ጥፋ የምትሉ ወይም ሞቱ አልሞተም ገድሉ ያልኩበት ምክንያት አጫሉ ታሪክ ሰርቶ ያለፈና ለዘመናት የሚተላለፍ ትልቅ ስራ የሰራ ወጣት እስከመሆኑ ድረስ በሀዘኑ ብንከፋም በሰዋቸው አሻራዎች ደግሞ እንኮራለን። ያ ደግሞ እንዳይረሳ ሁል ጊዜ ጠንካራ የሆነ ስራ መስራት አለበት እና ከጎናችሁንም ጸሎታችሁን እንሰማለን። ፍትህ መገኘቱ አይቀርም አንድ ቀን የአጫሉ ደግሞ እንደዚህ እንደፈሰሰና እንደሞተም አይቀርም መጽናናትና ብርታትን ሚስጥልኝ ነው ምሎ ለቤተሰብ ሀጫሉ ሙዚቃ ጁን አስራ ስምንት በሚወጣበት ወቅት አድማጮች ይሄንን ከየት ማግኘት ይችላሉ? ሙዚቃውን ፈልገው ለማግኘት በምን በኩል ነው ማግኘት የሚቻለው? እኔ በጣም አመሰግናለው። በሁሉም የሚዲያ በአይቱንስ፣ በአማዛን፣ ስፖቲፋይ፣ በፓንዶራ፣ ሳውንድ ክላውድ እንደዚሁም ደግሞ በዩቲዩብ በሙሉ ይለቀቃል። ስለዚህ በአንድ ቀን ስለሚሆን ከፈለጉ ማግኘት ይችላሉ የዘፈኑን ጣዕም ወይም ምንነት የሚደግፉ ከሆነ ለሌሎች ሰዎች እንዲያስተላልፉና ይሄ በእውነቱ የተሰራው በጣም በጣም ካራ ለሆነ መሴጅ እስከመሆኑ ድረስ ልጁን ገድሉን ለማስታወስ የሰራውን ትልቅ ነገር ለማሰብ ስንል በተቻለ አቅም መልካሙን ዜና ለየሰው እያሳነፍን ዳውንሎድ እንዲያደረጉ ጠይቃቸዋለ። አንተም ስለሰጠኝ እድል በጣም በጣም አመሰግናለሁ። የአርቲስት የአዲስ አበባ ስለ ቃለ ምልልሱ በድጋሚ እናመሰግናለን። በጣም አመሰግናለሁ፣ ስለጋበዛችሁም እዚያ ላይ ነው።